አስሩ ቃላት የሚገኙት ዘጸአት ሀያ ላይ ነው። እና የእግዚአብሔር ቃል በዘጸአት ሀያ እግዚአብሔር በሲና ተራራ ላይ ወርዶ ሕዝቡ ዙሪያውን ተሰብስበው ከራሱ ከእግዚአብሔር ድምፅ እነዚህን ቃላት ይሰሙ ነበር። እና ዛሬ የምንመለከተው ዘጠነኛውን ቃል ነው። ጥሩ ነው። የገሰገስ ነው። ዘጠነኛው ቃል ደርሰናል። እና ዘጠነኛው ቃል እንደዚህ ነው የሚለው፣ በባልንጀራህ ላይ በሐሰት አትመስክር። ዘጸአት ምዕራፍ ሀያ ቁጥር 16 በባልንጀራህ ላይ በሐሰት አትመስክር። ይህንን ቃል ህዝቡ ሁሉ እየሰሙ የተናገረው እግዚአብሔር ነው እና ከዚህ በፊት ያየናቸውን ነገሮች ከመጠነኛ ክለሳ ለመስጠት በዝርዝር ሌላ ጊዜ ከልሳቸዋለሁ። እንደምታዩት እነዚህ አስሩ ቃላት በአራት ገጽታ ይከፋፈላሉ ብለን የመጀመሪያው እግዚአብሔር ስለ ራሱ የተናገረበት ሶስቱ ቃሎች ናቸው እና በነዛ በሶስቱ ቃሎች፣ ከእኔ በቀር ሌላ አምላክ አይኑርልህ፣ የተቀረጸ ምስል ለራስ አታድርግ፣ የአምላክን የእግዚአብሔርን ስም በከንቷ አትጥራ ብሎ እግዚአብሔር እኔ ያዳንኩ ህዝብ ስለሆንክ ለህዝቡ የሚናገረው ያንተ የህይወትህ ዋና ማዕከል መሆን ያለብኝ እኔ አምላክህ ነኝ ስለዚህ ከኔ በቀር ሌላ አምላክ አይሁንልህ፣ የተቀረጸ ምስል በፍጹም አታድርግ፣ ስሜን ደግሞ በከንቱ አትጥራ ብሎ የመጀመሪያ ስለ ራሱ የአማኙ የህይወት ማዕከልነት ያዘዘበትና የተናገረበት ክፍል ነው እና አንድ አማኝ የህይወቱ ማዕከል በዚህ ምድር ላይ ለአንድ አማኝ መሆን ያለበት እግዚአብሔር ብቻ ነው እና ቀጥሎ ይሄ የህይወቴ ማዕከል እግዚአብሔር ነው ያለው ህዝብ በማህበረሰብ ተቋም ውስጥ መከተል የሚገባቸውን ሁለቱን ትዕዛዛት ተናገረ። የሰንበትን ቀን ትቀድሰው ዘንድ አስብ፣ አባትና እናትን አክብር ብሎ አራተኛው እና አምስተኛው እና ቀጥሎ ይሄ እግዚአብሔርን የህይወቱ ማዕከል ያደረገ ህዝብ፣ የዳነ ህዝብ የግለሰባዊ ግዴታ አለበት። መግደል የለበትም ማመንዘር የለበትም እና እነዚህ ሁለቱ በጣም ሲሪየስ የሆኑ ትዕዛዞች ናቸው። ግድ ነው መግደል ማመንዘር የለም በእግዚአብሔር የዳነ ህዝብ ብሎ ተናገረ። ከዛ ቀጥሎ የተናገረው እግዚአብሔር አምላካችን እነዚህን አሁን በሶስተኛ ደረጃ የምናያቸው ማህበረሰባዊ ግዴታዎችን ነው። ማህበረሰባዊ ግዴታዎች በዳነ ማህበረሰብ ውስጥ እኛ አማኞች ከአማኞች ጋር በምናደርገው ኑሮ ህብረት አንድነት ውስጥ ማህበረሰቡ ቤተ ክርስቲያን ብትሉት ከቤተ ክርስቲያን ውጭ ደግሞ ያለው እኛን ቤተ ክርስቲያንን የሚያየው ማህበረሰብ በእኛ ተጽዕኖ ወደ ጌታ ወደ እግዚአብሔር እንዲመጣ እነዚህን ሶስቱን የመጨረሻ ትእዛዛት ሰጠና ባለፈው ሳምንት አትስረቅ የሚለው ይሄ ስምንተኛውን አየን። ዛሬ ደግሞ በባልንጀራህ ላይ በሐሰት አትመስክር የሚለውን ዘጠነኛውን ቃል ቁጥር 16 ላይ ነው የምንመለከተው እና እንግዲህ ተመልከቱ ወገኖች እግዚአብሔር አስደናቂ አምላክ ነው። ጥበቡ ማስተዋሉ ከአይምሯችን ሁሉ በላይ ነው እና የዳነው ማህበረሰብ ማል በቤተ ክርስቲያን አንድነቱ፣ ቅድስናው፣ ጽድቁ፣ ሰላሙ፣ ደስታው፣ በረከቱ በሁሉም የህይወት አቅጣጫ ዘለቄታዊና ቀጣይ እንዲሆን ደግሞም በዘለቄታዊነትና በቀጣይነት እንዲጠበቅ ካስፈለገ እነዚህ ማህበረሰባዊ የሆኑት ሶስቱ ነገሮች በመካከላችን መገኘትና መታየት አለባቸው። እና እነዚህ ማህበረሰባዊ ነገሮች ውስጥ አንደኛው አትስረቅ ነው። ንብረት እግዚአብሔር እግዚአብሔር ንብረትን ጠብቋል በመለኮታዊ ስልጣኑ እና በመለኮታዊ ቃሉ። ስለዚህ ማንንም ሰው ንብረት መድፈር መመኘት ተገቢ አይደለም። እና እዚህ ጋ ደግሞ በሐሰት አትመስክር የሚለው የፍትህ የትክክለኛነት የእውነተኛነት በመካከላችን መኖር አስፈላጊ መሆኑን ለማሳየት እግዚአብሔር የሰጠው ትእዛዝ ነው። ስለዚህ በባልንጀራህ ላይ በሐሰት አትመስክር የሚለው ይሄ ዘጠነኛው ቃል በጣም በጣም አስፈላጊ ቃል ነው እና ይሄ ዘጠነኛው ቃል በእርግጥ የተነጣጠረበት ነገር አለ። እነዚህን ሁሉ እናገራለሁኝ። ይሄ ዘጠነኛው ቃል በሕዝብ ፍርድ አፈጻጽም ፊት መደረግ ስለሚገባው ነገር የተቀመጠ ነው። ሰዎች ተካሰው ፍርድ ቤት ቢቀርቡ ምስክሮች ቢጠሩና ምስክሮች ዳኛ ፊት ቀርበው ስለተካሰሱ ሰዎች ምስክርነት ቢሰጡ በዛን ጊዜ የምስክሩ አንደበት እውነተኛ መሆን እንዳለበት ነው እግዚአብሔር እየተናገረ ያለው። እና አንድ ማህበረሰብ በትክክል እንዲቀጥልና እንዲኖር ቤተክርስቲያንም እንኳን በቤተክርስትነት እንድትቀጥል ካስፈለገ ፍትሐዊ ስርዓት እውነትን መነጋገር በጣም አስፈላጊ ነው። ስለዚህ ቃሉ ይሄ ዘጠነኛው ቃል ፊት ለፊት የሚያመጣን ፍትህ በሚገለጥበት በፍርድ ፊት ስንቀርብ፣ በማንኛውም ሁኔታ ፍርድ ፊት ስንቀርብ፣ እኛም ራሳችን ፍርድን ይሄ ትክክል ነው ትክክል አይደለም እንኳን ብለን በምንለው ሁኔታ ውስጥ ስንቀርብ እውነትን መናገር እንደሚጠበቅብን ነው እንደ ዳነ ህዝብ በክርስቶስ ኢየሱስ ደም እንደተዋጀ ሕዝብ አንደበታችን መናገር ያለበት እውነት ብቻ እንደሆነ የሚያሳስብ ነገር ነው። አውቃለሁ አውቃለሁ፣ ይሄ ያለንበት ዘመንና ትውልድ የውሸት ዘመንና ትውልድ ነው። ውሸት የገነነበት ትውልድና ዘመን ውስጥ ነው ያለነው። እኛ ግን የተለየን ሰዎች ነን። ስለዚህ እውነትን ተናግረን እውነትን እያደረግን በእውነት እየኖርን ልንመላለስ እና እግዚአብሔር አምላካችንን እውነተኛውን እግዚአብሔር አምላክን ልናከብር ይገባናል። እንግዲህ ተመልከቱ፣ በወንድምህ ላይ በሐሰት በባልንጀራህ ላይ በዚህ በዳነው ሕዝብ መካከል ካለው ከወንድም ከእህት ከማንኛውም ጋር በሚኖርህ ነገር ፍርድ ቤትን ብትቀርብ በሐሰት ምስክር አትሁን ነው የሚለው እና በዚህ ጉዳይ ላይ በብሉይ ኪዳን ሶስት ነገሮች እንደ መርሆ ተቀምጠዋል። እና እነዚህን ሶስት ነገሮች እንደ መርሆ የተቀመጡትን ጠቅስላቸዋለሁ። አንደኛው በፍርድ ወንበር ፊት በሚቀርቡ ማናቸውም የአደባባይ የሕዝብ መካከል ምስክርነቶች ውስጥ እውነት መናገር፣ እውነትን ማሳየት፣ እውነትን መኖር አስፈላጊ ነው የሚል ነው። በልዩ ልዩ መንገድ ይሄ ተገልጧል። ሁለተኛው በማህበረሰብ አስተዳደር ውስጥ በሚደረጉ ማንኛውም ግንኙነቶች መገበያየቶች፣ ውሎች፣ የውል ስምምነቶች ውስጥ እውነት መኖር እንዳለበት ነው። ይሄ ቃል የሚያሳስበው እና ትዝ ይላችሁ እንደሆነ በማቴዎስ ወንጌል ምዕራፍ 5 ቁጥር 37 ላይ ያጀምረን የነበር ነው። የተራራው ስብከት ላይ ጌታ ኢየሱስ ስለዚህ ስለ መሐላ መናገር ጀመረና፣ ነገር ግን አለ፣ ቃላችሁ አዎን አዎን ወይም አይደለም አይደለም ይሁን፣ ከነዚህ የወጣ ከክፉ ነው በማለት ነው የተናገረው እና ቃላችሁ ሁልጊዜ እውነቱን ነው መሆን ያለበት። ውሸት ትክክል ካልሆነ ትክክል አይደለም፣ ትክክል ከሆነ ትክክል ነው ብላችሁ ብቻ ነው መናገር ያለባችሁ ብሎ ነው ሲናገር የምናየው እና በሶስተኛ ደረጃ አንድ የማህበረሰብ የአንድ የማህበረሰብ አባልን በተመለከተ የሚደረጉ አስተያየቶች፣ የሚሰጡ አስተያየቶች፣ ንግግሮች፣ የሀሳብ ልውውጦች ሁሉ ከሐሰት አስተያየቶችና ከሐሰት ንግግሮች ከውሸት የጸዱ መሆን እንዳለባቸው ያጠቃለለ ትእዛዝ ነው። በባልንጀራህ ላይ በሐሰት አትመስክር። በእርግጥ ይህንን ቃል በምንመለከትበት ጊዜ የሐሰት ምስክር በእርግጥ ምንድን ነው ብለን መጠየቅ አለብን። የሐሰት ምስክርነት ምንድን ነው? የሐሰት ምስክርነት የሚያሳየው እንደሚከተለው ነው። ማንኛውንም ሁኔታ በትክክልና እንደ ታየው እንደ ተሰማው አለማቅረብና ያንን አለመግለጥ የሐሰት ምስክርነት ነው። እንደገና ደግሜ ልበለው፣ የሐሰት ምስክርነት የሚያሳየው ማንኛውንም ሆንም ሁኔታ እንደነበረ በትክክል እንደ ታየው እንደ ተሰማው አለማቅረብ እና አለመናገር የሐሰት ምስክርነት ነው። ይሄም የሚከተሉትን ነገሮች ያካትታል። ሌላውን ሰው በተመለከተ የሚደረግ ሐሜት፣ ሌላውን ሰው በተመለከተ የሚደረግ ስድብ፣ ወይም ሌላውን ሰው በተመለከተ የሚደረግ ስም ማጥፋት ማቃለል፣ ሁሉ እዚህ ውስጥ ተጨምሯል፤ የሐሰት ምስክርነት ነው። ራስን በተመለከተ ደግሞ ራሳችንን በተመለከተ የሌሎችን ትኩረት ወይም ሙገሳ ወይም አድናቆት ወይም ተቀባይነት በሌሎች ዘንድ ለማድረግ ለማግኘት የሚደረግ ራስን ባልሆንበት ቦታ ላይ ማስቀመጥን ወይም ስለ ራስ የተሳሳተ መረጃ መስጠትንም የሚጠቅስና የሚያጠቃልል ነው። ስንት ሰዎች ናቸው ስለ ራሳቸው በጣም ብዙ ነገር የሚናገሩ እውነተኛ ያልሆኑ ጀብዱዎችን፣ እውነተኛ ያልሆኑ ገጠመኞችን መናገር በኋላ መናገር አለው አጋኖ ማቅረብን ሁሉ የያዘ ነገር ነው። የሐሰት ምስክርነት እና ይሄ በጣም በፕሮቴስታንቱ ዓለም ውስጥ በጣም በጣም አስፈሪና አስደንጋጭ የሆነ ትዕዛዝ ነው እና ወገኖቼ፣ የሐሰት ምስክርነት በጣም በብዙ መልኩ ውሸትን መናገር የፕሮቴስታንቱን ዓለም እንደ ወረርሽኝ በሽታ የያዘ አስቸጋሪና አሳፋሪ የእግዚአብሔር መድረክ የውሸት መድረክ እንደሆነ እያስቆጠረ ያለ በጣም አስፈላጊ ትዕዛዝ ነው ይሄ። ስለዚህ በባልንጀራህ ላይ የሚለው ቃል በዳነው ማህበረሰብ መካከልና ውስጥ ያለውን ወንድምህን፣ እህትህን፣ ሚስትህን፣ ባልህን፣ ልጅህን ሁሉ በተመለከተ የሚናገር ነው እና በጣም አስፈላጊ ትእዛዝ ነው የድሮ የመጽሐፍ ቅዱስ አስተማሪዎች ይህንን ቃል ሲያብራሩት ይሄ ዘጠነኛው ቃል አሉና ዘጠነኛው ቃል የሚከተሉትን ነገሮች ያካትታል ብለው የሰጡት አስተያየት ልቤን ነክቶታል በማንኛውም ጉዳይ ላይ በውሸት መናገር መዋሸትን በምንም መንገድ ባልንጀራን ለማታለል ማቀድንና ማሰብን ሁሉ ያጠቃልላል ይለዋል ይላሉ እና በሌላም ሲናገሩ ትክክል ባልሆነ መንገድ በባልንጀራችን ላይ በጓደኛችን ላይ በወንድምና በእህት ላይ መናገርን ያካትታል። በባልንጀራ ላይ የሐሰት ምስክርነት መስጠት፣ ሰውን መስደብ፣ ሰውን ማማት ቅድም ያልኳቸው አንድ ስህተትን፣ ትክክል ያልሆነ ነገርን በትክክል እንዳልሆነ እያወቅን ከሚገባው በላይ በማግዘፍ ነገሮች እንዳይሻሻሉ በማድረግ እንቅፋት መሆንን ሁሉ ያካተተ ነው ይላሉ። ልክ ነው። በእርግጥ ይሄ ዘጠነኛው ቃል በባልንጀራህ ላይ በሐሰት አትመስክር የሚለው ቃል ከዚህ ከአስሩ ቃላት ውስጥ የሚመሳሰለው ከሶስተኛው ቃል ጋር ነው። ሶስተኛው ቃል ትዝ ይላችኋል። የአምላክህን የእግዚአብሔርን ስም በከንቱ አትጥራ ማለት ያኛው በከንቱ አትጥራ የአምላክህን ስም የሚለውና በባልንጀራህ ላይ በሐሰት አትመስክር የሚሉት ሁለቱም ከአንደበት ንግግር ጋር የተያያዙ ናቸው። ይመሳሰላሉ ያልኩት በእርግጥ የተለያዩ ናቸው እና የአንደበታችን ንግግር ላይም ነው ደግሞ ያተኮረው። ይሄ የሐሰት ምስክርነት በእርግጥ የአንደበታችን በታችን ንግግር ከልባችን ከሀሳባችን እንደሚወጣ የታወቀ ነገር ነው። በእርግጥ ሀሰት የሚለው ቃል እውነት የሚለው ቃል ተቃራኒ ነው። ይሄ ግልጽ ነው አይደለም? ሐሰት የሚለው የዕብራይስጥ ቃል ምንም የሚል ትርጉም አለው መሰላችሁ? ጥቅመ ቢስ የሚል ትርጉም አለው። የሚሰጠውም ትርጉም ምስክርነቱ፣ የሚሰጠው ምስክርነት እውነትን የሚያጠፋ የሐሰት ምስክርነት ከሆነ እውነትን የሚያጠፋ እውነትን ዋጋ ቢስ የሚያደርግ ነገር ነው ማለት ነው እውነትን የሚያራክስ ለእውነት ቦታ ያልሰጠ እውነትን የሚያጨልም ነው የሐሰት ምስክርነት። ስለዚህ የሐሰት ምስክርነት የሚያሳየው የምስክርነቱ አይነት እውነተኛ እርምጃ ትክክለኛ ፍትህ እንዳይሰጥ የሚከለክል ከልካይ መሆኑን የሚያሳይ ነገር ነው። ስለዚህ በማህበራዊ አብሮ የመኖር ግዴታዎች ውስጥ የሐሰት ምስክር መሆን በጣም አሳፋሪና እግዚአብሔርን እና ትእዛዙን መናቅ ደግሞ የእግዚአብሔርን እውነት ማዋረድ፣ ሌሎችን መጉዳት እና ወደ ጉዳት ውስጥ መሳብ የሚሆን ነገር ነው። በእርግጥ የሐሰት ምስክር መሆን የፍትህ መዛባትንና እርግማንን በምድር ላይ የሚያመጣ ነገር ነው እና ከዚህ የተነሳ በጣም ብዙ እርግማኖች በምድራችንና በምንኖርበት ምድር እየታዩና እየተገለጡ ነው። የሐሰት ምስክርነት ልዩ ልዩ መገለጫ መንገዶች ምን ምንድናቸው ብለን ብንጠይቅ የሚከተሉትን ነጥቦች ማስፈር እፈልጋለሁ። ይሄ የሐሰት ምስክርነት በብዙ መንገድ ሊገለጥ ይችላል። አንደኛ በፍርድ ወንበር ፊት ሲሰጥ ፍርድን ጥቅመ ቢስና የተሳሳተ እንዲሆን ያደርጋል። ከዚህ የተነሳ በእርግጥ ለሐሰት መንገስ፣ ለእውነት መቃለል ቦታዎችን ይሰጣል እና ንጹህ የሆነውን ሰው በፍርድ ፊት የሚያስጠቃ በደለኛውን እና ወንጀለኛውን ደግሞ ትክክለኛውን ፍርድ እንዳይቀበል የሚያደርግ ፍርድ የሚያዛባ ነገር ነው እና የሐሰት ምስክርነት በጣም አሰቃቂ ነገር ነው። በልዩ ልዩ መንገዶች ነው የሚገለጠው የሐሰት ምስክርነት እና አንደኛው በፍርድ ወንበር ፊት በማህበረሰብ መካከል ነው። ሁለተኛው በቤተ ክርስቲያን የሐሰት ነቢያትን በተመለከተ የሐሰት ምስክርነት በይፋ ይገለጣል። ይሄንም በተመለከተ ነው እዛ ይሄ ዘዳግም የሚለው መጽሐፍ የመጨረሻው የኦሪት መጽሐፎች ውስጥ ዘዳግም ነው ዘዳግም ሙሴ የሰበካቸው ሶስት ዋና ዋና ስብከቶችን የያዘ መጽሐፍ ነው። በጣም የሚገርም መጽሐፍ ነው። ዘዳግም 18 ላይ የሐሰት ነቢያትን በተመለከተ ተናግሯል። እና የእግዚአብሔርን ቃል በተመለከተ እንዴት ነው የምናገኘው፣ እንዴት ነው የምንታዘዘው የሚል ጥያቄ ብትጠይቅ ከእናንተ መካከል እንደኔ ያለ ነቢይ ያስነሳላችኋል ብሎ ግን አንድ ሰው በሐሰት እግዚአብሔር ሳይልከው የሐሰት ነቢይ ትንቢትን ቢናገር እግዚአብሔርን በተሳሳተ መንገድ በተሳሳተ ሁኔታ የእግዚአብሔር የሐሰት ምስክር ሆኖ ስለቀረበ እሱን አትፍራው፣ እንዳውም ይገደል የሚል ትእዛዝን ማንበብ እንችላለን ማለት ነው። እግዚአብሔርን በተሳሳተ መንገድ የሚያቀርብ እግዚአብሔርን የውሸት ተባባሪ እንደሆነ የሚያስቆጥር ሰዎች ከእግዚአብሔር ቤት ከእግዚአብሔር ሰዎችን ከእግዚአብሔር ቤት ወይም በእግዚአብሔር ቤት እንዳይመጡ እንዳይተከሉ የሚከለክል እና የእግዚአብሔርን አገልግሎትና የእግዚአብሔርን ሕዝብ ለግለሰብ ለግለሰብ ለግል ጸጋ ወይም ደግሞ ነብይ ነኝ የሚለው ሰው ለግሉ መጠቀሚያ አድርጎ ሲቆም የሐሰት ነብይ የሐሰት ምስክርነት በቤተ ክርስቲያን ውስጥ መገለጡ ነው ማለት ነው እና እነዚህ እነዚህ ነገሮች ልዩ ልዩ መገለጫዎቹ ናቸው። ሶስተኛ በቤተሰብ መካከል የሚደረግ የሐሰት ምስክርነት፣ በሚስት እና በባል መካከል የሚደረጉ መካሰሶች፣ የውሸት መካሰሶች በጥላቻ በእናትና በአባት በልጆች በወንድምና በእህት መካከል የሐሰት ምስክርነት ሲገለጥ የቤተሰብን አንድነት የቤተሰብን መከባበር የቤተሰብን በረከት የቤተሰብን ደስታና ሰላም የሚያጠፋ መጥፎ ነቀርሳ ነው፣ ውሸት በቤተሰብ ውስጥ ሲነገር በልዩ ልዩ መንገድ። ስለዚህ የሐሰት ምስክርነት በጣም አሰቃቂ ውጤቶች አሉት። አሁን ቀጥሎ እናገርበታለሁ። ስለዚህ የሐሰት ምስክርነት ልናስብበት የሚገባ የአንደበታችን ንግግር በእርግጥ በእግዚአብሔር ፊት ራሳችንን ልንመረምርበት የሚገባ ነገር ነው። በባልንጀራ ላይ በሐሰት አትመስክር። የሐሰት ምስክርነት ጉዳት አለው እና እነዚህን ጉዳቶች፣ አጸያፊ ጉዳቶች እናገርበታለሁኝ እና በኋላም እንደዚሁ ጠቅሰዋለሁኝ። የሐሰት ምስክርነት ጉዳቶች አሉት። በፍርድ ፊት በሞት ፍርድ የሚያስቀጣውን ወንጀል ለሰራ ሰው ለአንድ ሰው የሐሰት ምስክር ሆነን ከተገኘን ያ የሐሰት ምስክርነትን ከሰጠን እና ተመርምሮ በእርግጥ የሐሰት ምስክር ሆነን ከተገኘን ያ ወንጀለኛ ሊቀበል የሚገባውን ቅጣት እንቀበላለን። ፍርድ አዛብተናል ተብለን በፍርድ ማዛባት እንከሰሳለን። በአደባባይ ማለት ነው። እና እንደዚህ አይነት ቅጣቶችና ጉዳቶች የሐሰት ምስክርነቶች ይመጣባቸዋል። ነቢዮች ሆነው እንደ ነቢይ የሐሰት ትንቢትን ተናግረው ከሆነ የእግዚአብሔር ቃል በብሉይ ኪዳን መሞት አለባቸው ይላል። በዚህ በአዲስ ኪዳን በድንጋይ ተወግረው ባይሞቱም አገልግሎታቸው ተቀባይነት ሊኖረው አይገባም። የሐሰት ነቢያቶች እና በትናንሽ ጉዳዮች ላይ የሐሰት ምስክር ሆነው የቆሙ ሰዎች ነገሩ ተመርምሮ እውነት ከሆነ እንደ ጉዳዮቹ ሁሉ ቅጣትን ይቀበላሉ። እና የሐሰት ምስክርነት በማንኛውም መልኩ መቀጣት አለበት። እና የሚገርም ነገር ነው እዚህ የዘዳግም 24ን ስታነቡ አንድ ምሳሌ ሙሴ በስብከቱ መሀል ዘዳግም 24 ቁጥር 9 ላይ በጣም የሚገርም ቃልን ተናግሯል። እና ስብከት እየሰበከ ነው እና የእስራኤል ሕዝብ እየሰሙት ነው። አምላክ እግዚአብሔር ከግብፅ በወጣችሁ ጊዜ በመንገድ ሳላችሁ በማርያም ላይ ያደረገውን አስብ ብሎ ተናገረ፣ የገዛ እህቱን በመጥቀስ ጉዳዩ ትዝ ይላችኋል። ሁኔታው የተከሰተው ዘህልቁ ምዕራፍ 12 ላይ ነው ማርያም የሙሴ እህት ከሙሴ ወንድም ከታላቅ ወንድም ጋራ አብረው በሙሴ ላይ የሐሰት ምስክር ለመሆን እግዚአብሔር በሱ ተናግሯል፣ በእኛም ደግሞ ተናግሯል ብለው አድማ ሲመቱ ታያላችሁ እና እግዚአብሔር በዛ ቦታ የሰጠውን ፍርድ ጠቅሶ በማርያም ላይ እግዚአብሔር ያደረገውን አስብ። ስለዚህ ሀሳቡ ምንድን ነው? የሐሰት ምስክር የሐሰት አድመኝነት ውስጥ የሐሰት ትብብር ውስጥ የሐሰት ሴራ ውስጥ አትግባ። እግዚአብሔር ያያል፣ ይመለከታል። ሐሰተኛና የሐሰት ምስክሮች ላይ በእውነት የሰራዊቱ ጌታ እግዚአብሔር ይፈርዳል የሚልን መልእክት ነው እያስተላለፈ ያለው። ዘዳግም 24 ቁጥር 17 ላይ የመጻተኛውንና የድሃ አደጉን ፍርድ በሐሰት አታጣምባቸው የመበለቲቱን ልብስ ለመያዣ አትውሰድባት ብሎ የእግዚአብሔር ቃል በግልጽ የሐሰት ምስክርነት ቅጣት ያለው ነገር እንደሆነ ምሳሌም ጠቅሶ ነው እየተናገረን ያለው። በእርግጥ አዲስ ኪዳን ላይ የሐሰት ምስክር በኋላ አንዳንድ በጣም አሳሳቢ ነገሮች እናገራለሁ። አዲስ ኪዳን ላይ ይህንን የሐሰት ምስክርነትን በተመለከተ ማለት ውሸት መናገር ማለት ነው። በአጠቃላይ አዲስ ኪዳናዊ ገጽታውን ብንመለከት በጣም አስደናቂ በሆነ መንገድ ጌታ ኢየሱስ ክርስቶስን እናያለን። ጌታ ኢየሱስ ክርስቶስን የምንመለከተውና የምናየው ጌታ ኢየሱስ ከተጠራበት ስም አኳያ ነው። እሱ ምን ተብሎ ተጠርቷል? የታመነው ምስክር፣ እውነተኛው ምስክር ተብሎ ነው የተጠራው። እሱ ነው እውነተኛ ምስክር አዲስ ኪዳን ላይ ራእይ ምዕራፍ አንድን ምዕራፍ ሁለትን ምዕራፍ ሶስትን ስታነቡ ለቤተ ክርስቲያኖች በተሰጠው መግለጫ ውስጥ እውነተኛው ምስክር፣ የታመነው ምስክር እያለ ነው ጌታ ኢየሱስ ክርስቶስ ስለ ራሱ ይናገር የነበረው እሱ እውነተኛ ምስክር ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ማንም ያየው የለም፣ ግን በቅፉ የነበረ አንድ ልጁ እሱ እውነተኛ ምስክር ሆኖ እግዚአብሔርን ገለጠው ተብሎ የተነገረው ጌታ ኢየሱስ ክርስቶስ እውነተኛ ምስክር ሆኖ ነው። ተመልከቱ፣ የጌታ ኢየሱስ ክርስቶስን የእውነተኛ ምስክርነት በሚከተሉት አቅጣጫዎች ማየት በጣም አስፈላጊ ነው። ሰውን በተመለከተ ጌታ ኢየሱስ ክርስቶስ የሰው ልጅ ያለበትን የዘቀጠ ሁኔታ ተስፋቢስነት የተጣለ በኃጢአት በሽታ ውስጥ ወድቆ ማንም ራሱም ሰውን ሰው ሊያድን በማይችል ሁኔታ ውስጥ መሆኑን በወንጌል አገልግሎት ውስጥ በእውነት ገልጧል። አንዳንድ ሰባኪዎች ሰዎችን ሲያገኑ ሲክቡ ነው የሚታዩት። ኃጢአተኝነታቸው የሰዎች ኃጢአተኝነት በቤተ ክርስቲያን እንዲነገር አይፈልጉም። ግን ጌታ ኢየሱስ ሰውን በተመለከተ እውነተኛ ምስክር ነው። ኃጢአተኛውን ኃጢአተኛ ነው የሚለው። እግዚአብሔርን በተመለከተ ደግሞ ጌታ ኢየሱስ ክርስቶስ እውነተኛ ምስክር ነው። ቅድም የጠቀስኩላችሁ ቃል ይህንን ነው የሚናገረው፣ ዮሐንስ 1 ቁጥር 18። ጌታ ኢየሱስ ክርስቶስ እግዚአብሔርን ያቀረበው ፍጹም ምንም እንከን በሌለበት መንገድ ነው። የሰውን ደህንነት በተመለከተ ደህንነት ከሱ ውጪ ሊኖር እንደማይችል ጌታ ኢየሱስ እኔ መንገድ እውነት ህይወት ነኝ፣ በእኔ በቀር ማንም ሰው ወደ አብ ሊመጣ አይችልም። ፍርጥ አድርጎ ነው እውነቱን የተናገረው። ሌላ መንገድ የለም። ሌላ መንገድ እውነተኛ ምስክር ስለሆነ ነው። የእግዚአብሔርን ቃል በተመለከተ ጌታ ኢየሱስ ክርስቶስ በትክክል ነው ያቀረበው። ትክክል ትርጉም ነው የሰጠው። ምንም እንከን ምንም እንከን አልነበረበትም። የእውነተኛው ምስክር ጌታ ኢየሱስ ክርስቶስ የምድር ህይወቱ ምስክርነቱ እግዚአብሔርን በመግለጥ በትክክል ነበር እና እንደዚህ አለ። ዮሐንስ ምዕራፍ ስምንት ላይ እኔ ዘወትር ደስ የሚያሰኘውን ስለማደርግ እግዚአብሔር ከኔ ጋር ነው፣ አብ ከኔ ጋር ነው ብሎ ተናገረ። ወንድሞችና እህቶቼ እግዚአብሔር ከእናንተ ጋር በየዕለቱ እንዲሆን የምትፈልጉ ከሆነ እግዚአብሔርን ዘወትር ደስ በሚያሰኝ ህይወት ውስጥ መግባት አለባችሁ። እንደዛ አይነት ህይወት ውስጥ ደግሞ ከምትገቡበት አንደኛውና አንዱ መንገድ እውነተኛ ምስክሮች በመሆን ነው። አዎ ጌታ ኢየሱስ ክርስቶስ በፍርድ ሸንጎ በቀረበበት ጊዜ የሐሰት ምስክሮች ተገዝተው በሱ ላይ እየመሰከሩ ነበር። ያን ጊዜ በጲላጦስ ፊት ደግሞም በካህናት አለቆቹ ፊት የሐሰት ምስክሮች አጠቃላይ የካህናት አለቆች፣ ፈሪሳውያን፣ ሰዱቃውያን እና ጸሐፍቱ በሙሉ ህዝቡ ተሰብስቦ የእኛ ንጉሥ ቄሳር ነው አንተ አይደለህም ብለው ሲናገሩ የሐሰት ምስክሮች ሆነው ነበረ። እንደዚህ ነው ያሉት። ማንም በእንደዚህ አንተ ባለህበት ሁኔታ ውስጥ ያለ መሆን ያለበት የተረገመ ነው፣ በእግዚአብሔር የተቀሰፈ ነው። ልክ ኢሳያስ 53 ላይ የተጻፈውን ነበረ ይናገሩ የነበረው በመስቀሉ ዙሪያ የነበሩ እና ተሰቅሎ እያዩት የነበሩ የሾህ አክሊል ተደፍቶበት፣ ሰዎች ተፍተውበት፣ ምራቅ ፊቱ ላይ ሰውነቱ ላይ ሁሉ በተለያየ መንገድ ተለጥፎ ሲያዩ አዎ፣ እንደዚህ ሊሆን አይችልም፣ በእግዚአብሔር የተቀጣ ነው፣ ይሄ እግዚአብሔር ሊሆን አይችልም ብለው በልባቸው የሐሰት ምስክርነትን ሲሰጡ ብዙ ሰዎች ነበሩ። እኛ ግን እናውቃለን ጌታ ኢየሱስ በእግዚአብሔር አልተቀጣም ነበር፣ የእኛን ክፋት የእኛን ምስቅልቅል ሕይወት በመስቀል ላይ ተሸክሞ ስለኛ በዛ ቃተተ፣ ተተፋበት፣ የሾህ አክሊል ተደፋበት። ሰዎች ሁሉ ናቁት፣ ሰደቡት፣ የሐሰት ምስክሮች መሰከሩበት። የሐሰት ምስክርነት እጅግ በጣም መጥፎ ነገር ነው። የሐሰት ምስክርነት በዘመናዊው ባህል ውስጥ አሁን እኔና እናንተ ባለንበት በዚህ ትውልድ ባህል ውስጥ እጅግ በጣም ይፋ የወጣና የገነነ ነው። በዚህ በአሜሪካ ሚዲያው በሙሉ በሁሉም አቅጣጫ ከመዝናኛው ኢንዱስትሪ ጀምሮ ማለት ትችላላችሁ። የሐሰት ምስክርነት ዙሪያ ላይ የሚሽከረከር ነው። ሐሰት ከሌለ ነገሮች ሁሉ አይጣፍጡም። እንዳው በንግዱ ዙሪያ፣ በፍትሁ ዙሪያ በቅርቡ የነበረውን የፖለቲካ ምርጫ፣ የፕሬዚዳንትነት ምርጫ እንቅስቃሴ ሁላችሁም በጥሞና የታዘባችሁ ይመስለኛል። በጣም አስደናቂ ጊዜ ነበር። እውነቱን ከውሸት ለይቶ ለማወቅ ሰው ቁጭ ብሎ ማሰብ እና መጸለይ ያስፈልገው የነበረ ጊዜ ነበር በጣም አሳፋሪ ውሸቶች በአደባባይ ይነገሩ ነበር እና የሐሰት ምስክርነት የሐሰት ምስክርነት ምድርን የሚያበላሽ ምድርን የሚያጠፋ ሆኖ የተገኘ ነገር ነው እና በጣም በጣም ጥንቃቄ ልናደርግ የሚገባበት የአንደበታችን ንግግር የውሸት ንግግር ላይ ያተኮረ ነው። አሁን በፕሮቴስታንት ቤተክርስቲያን ውስጥ እየሆነ ያለው ነገር አሁን ደግሞ በጣም ያስፈራል። ይህንም በተመለከተ የሐሰት ምስክር መሆን፣ ሐሰትን ይዞ መቆም፣ ውሸትን መለማመድ፣ ውሸትን መኖር ልክ እንደ አንድ የአገልግሎት ክፍል የመሰለበት ዘመን ውስጥ ነው እኔና እናንተ ያለ ነው አይደለም። የሐሰት ምስክርነት፣ እግዚአብሔር ያላለውን መናገር፣ እግዚአብሔር ያልሆነውን እንደሆነ ማድረግ፣ ያልተደረገውን ተደረገ ብሎ መናገር። ስንት ጊዜ ነው ይህንን የሰማ ነው? የሐሰት ምስክርነት። እኔ ይህንን የሐሰት ምስክርነትን በተመለከተ የሰይጣንን ዘመቻ ብነግራችሁ በጣም አስፈላጊ ነው። በእርግጥ የሐሰት ምስክር መሆን ያለምንም ጥርጥር የሰይጣን ተከታይ መሆን ማለት ነው። በጣም ከባድ ነገር ነው። ውሸታም መሆን የሰይጣን ተከታይ መሆን ነው። ምክንያቱም ጌታ ኢየሱስ ክርስቶስ አሁን የተናገረውን ቃል ነው የምነግራችሁ። ሰይጣን አለ ጌታ ኢየሱስ፣ ከመጀመሪያ ጀምሮ ውሸታም ነበረ ነው ያለው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ነው ጌታ ኢየሱስ ክርስቶስ እንደዚህ አለ። ለፈሪሳውያን ይከራከሩት ነበረ። ዮሐንስ ወንጌል ምዕራፍ 8 ላይ እናንተ አላቸው ከአባታችሁ ከዲያብሎስ ናችሁ አረ እኛ የአብርሃም ልጆች ነን፣ አባታችን አብርሃም ነው እያሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእሱ ስለሌለ በእውነት አልቆመም። ሐሰትን፣ ውሸትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነውና ብሎ ነው የተናገረው። ሐሰተኛ ምስክር ወይም ውሸታም መሆን በሁሉም መልኩ የሚያገለግለውና የሚከተለው ሰይጣንን ነው። የሐሰት ምስክር መሆን የሰይጣን ተከታይ መሆን ብቻ ነው። ወገኖቼ ይሄ እውነት ነው። እግዚአብሔር የእውነት አምላክ ነው። እግዚአብሔር በውሸት ከብሮ አያውቅም። እግዚአብሔር በውሸት አይከብርም። የሐሰት ምስክር አትሁን። እኔን በሐሰት በሰዎች ፊት ስለ እኔ ሐሰተኛ ነገር ተናግረህ እኔን በሰዎች ፊት አታዋርድ ነው የሚለው። እውነትን አታጣም ነው የሚለው። ይሄ ዘጠነኛውን ቃል እንድንተላለፍ ሰይጣን ታላቅ ዘመቻን በየሰው ልብ ውስጥ ያካሄዳል፣ እና በእርግጥ የሚጠቀመው ዘመቻውን ቀስ በቀስ የእሱ ተከታዮች እንድንሆን በሚያደርግ ሲስተም ነው ስልት ነው እና የሚከተሉትን ሶስት ነገሮች የሰይጣን ሲስተሞች ወይም ስልቶች እንደሆኑ ልጠቅስላችሁ ፈልጋለሁ። ሰይጣን እንዴት ነው ዘመቻውን በእኛ ሕይወት ውስጥ የሚያካሄደው? የሀሰት ምስክሮች እንድንሆን ቀስ በቀስ የተዋጣለት ውሸታሞች እንድንሆን የሚያደርገን እንዴት ነው? አንደኛ ማጋነን የሚባል ነገር በሕይወታችን እንዲኖር ሲያደርግ ነው። የማጋነን ህይወት አንድን ነገር ካለበት ሁኔታ በላይ ከሆነው ሁኔታ በላይ በተሻለ ሁኔታ ወይም በባሰ መንገድ ለማቅረብ መሞከር ማጋነን ይባላል። ማጋነን ውሸት ነው። በቁጥር ሊሆን ይችላል፣ በመጠን ሊሆን ይችላል፣ በአይነት ሊሆን ይችላል። በማንኛውም መንገዱ ማጋነን የሚባለው ነገር በህይወታችን መለማመድ ስንጀምር ውሸት ውስጥ ነው ጥልቅ እያልን ዘው እያልን የምንገባው። ያልሆነውን ነገር እንደሆነ አድርጎ ማቅረብ። ከማንም በላይ ከማንም በላይ ከማንም በላይ ወገኖቼ ስሙኝ፣ የፕሮቴስታንቱን ዓለም እያጠቃ ያለው የማጋነን ልክፍትና ወረርሽኝ ነው። በትንሽ የነገሮች ማጋነን ሰይጣን ያስጀምረንና ለምሳሌ አምስት ሰዎች ከዳኑ አስር ሰዎች ዳኑ ያስብለንና አንድን ነገር ሁለት ነው አንድ አንድን ነጠላ አንድን ሁለት ሦስትን አራት በማለት እንድንናገር ያስጀምረንና አስርን አስር ሺህ ለማለት ድፍረት ውስጥ እንድንገባ ያደርገናል። እስኪ ልጠይቃችሁ፣ ነገሮችን በማጋነን የማይነቀፍ የፕሮቴስታንት አማኝ አገልጋይ እስኪ ጥሩልኝ። የአገልግሎቱ ሪፖርት ሁሉ ማጋነን ያለበት ነው። ሶስት ሰው ሲድን ስምንት ሰው፣ አስር ሰው ዳነ ተብሎ የፕሮቴስታንት የአገልግሎት ሪፖርት ሁሉ በውሸት ማጋነን የተቀመመ ነው። ለማን ክብር? ለእግዚአብሔር ክብር ሳይሆን ለራስና ለሰይጣን ክብር ነው። እግዚአብሔር በውሸት ክብር አቅም በምንም መንገድ። ስለዚህ ማጋነን የሚባለውን ነገር ሰይጣን ውስጣችን ያስቀምጥና ምንድን ነው የሚያደርገን መሰላችሁ? ቀስ በቀስ ጥልቅና ስጥም ማለ የውሸት ሕይወትና የማስመሰል ሕይወት ውስጥ እንድንገባ ያደርገናል። ሁለተኛ ሰይጣን ዘመቻውን የሚያከናውነው በግብዝነት ሕይወት ነው። ይሄ ደግሞ ያሎኑን እንደሆነ አድርገን ራሳችንን በማቅረብ ህይወት ነው። ይሄ በግላችን ላይ ነው፣ ያ በውጭ ባለው ላይ ነው። ማጋነን ራሳችንንም ያካትታል። በእርግጥ ግን ግብዝነት ያሎኑን ሆኖ መገኘት ነው። አቤት ስንት ሰዎች ናቸው የማያውቁትን ነገር እንደሚያውቁ የሚናገሩ? በዚህ በቅርቡ የፖለቲካ ምርጫ ውስጥ አንዳንድ ሰዎች እኔ በጣም ይገርመኛል። ልክ እንደው ከፕሬዚዳንት ዶናልድ ጋር ቁርስ የበሉ መስለው ሲናገሩ ታያቸዋላችሁ። ወይም ደግሞ ከኦባማ ጋር አብረው አንድ ቢሮ ውስጥ እንደተሰበሰቡ በክብ ጠረጴዛ ላይ ልክ እንደዛ ሆነው ሲናገሩ ትሸማቀቃላችሁ። ያላወቁትን ነገር እንዳወቁ፣ ያልሆኑትን ነገር እንደሆኑ፣ ያላገኙትን ነገር እንዳገኙ አድርገው በግብዝነት ራሳቸውን ሲያቀርቡ እና ይሄ ቀስ በቀስ ወደ ትልቅ ውሸት ውስጥ የሚያስገባን የሐሰት ምስክሮች ስለ ራሳችን እንድንሆን የሚያደርገን መጥፎ ሁኔታ ነው። ሶስተኛው ነገር ማመካኛዎች የማመካኛ ሕይወት። ማመካኛ መስጠት ራስን ለመከላከል ሊሆን ይችላል፣ ወይም ሌሎች ሰዎችን ለመከላከል ሊሆን ይችላል። ማመካኛዎችን ማዘጋጀትና መስጠት የተለመደ ነገር ሆኗል። ይሄ በነጮቹ ዘንድ ነጩ ውሸት የሚባለው ነው። ማመካኛ ኤክስኪውዝ ይባላል። እና ኤክስኪውዝ ያረፈድከው ለምንድን ነው? መኪናዬ ስታርት ማድረግ እምቢ ስላለኝ ነው። ያረፈድከው ለምንድን ነው? ይሄና ይሄ ስለሆነ ነው። ማመካኛ ራሳችንን ለመሸፈን ራሳችንን ለመከለል የሚደረጉ ነገሮች በአንድ ነገር ይጀምራሉ በቀላል ከዛ በኋላ እየዳበሩ እየዳበሩ እየዳበሩ ስለ ራሳችን የሐሰት ምስክሮች ሆነን እንድንገኝ እግዚአብሔርን እንድንበድል ሌሎችን እንድናሳዝን የሚያደርጉ ነገሮች ናቸው፣ ወገኖቼ። የሐሰት ምስክርነት መስጠት በሐሰተኛ በውሸት እውነት በውሸት ሕይወት መኖር እግዚአብሔርን የመከተል ምልክት ሳይሆን ሰይጣንን የመከተል ሰይጣንን የማስደሰት ሕይወት የመኖር ምልክት ነው። እና በጣም አስፈሪ ነው፣ በጣም አስፈሪ ነው፣ በጣም አስፈሪ ነው። ምክንያቱም መድረኮቻችን በሙሉ የውሸት መድረኮች እንዲመስሉ አስደርጓቸዋልና። የሐሰት ምስክርነት አስቀያሚ ገጽታዎች አሉት እና አስቀያሚ ገጽታዎቹን እናገርና ከአራት ደቂቃ በኋላ ጨርሳለሁኝ። ቀደም ብዬ ነው ዛሬ የምጨርሰው በሆነ አጋጣሚ ይቅርታ ታደርጉልኛላችሁ። እና አስቀያሚ ገጽታዎች አሉት ክህደት አንዱ አስቀያሚ ገጽታው ነው ሌላውን ሰው መካድ የሌላው አስቀያሚ ገጽታው የሌላውን ሰው ንጹህ የሆነውን ሰው እውነተኛነት እና ንጹህነት ማዋረድና ላልሰራው ስራ ላልሰራው ኃጢአት አጋልጦ መስጠትን የሚያመጣ ነው እና አስቀያሚ ነው የሐሰተኛ ምስክርነት ወንጀለኛውን ሰው በሰራ ወንጀል እንዳይቀጣ እንዳይታረም በውሸት መከለልና ፍርድንና ጽድቅን ማዛባት ነው። አስቀያሚ ገጽታ አለው የሐሰት ምስክርነት፣ ራስን መጉዳት አለበት። የራሳችንን ሕሊና ማቁሰል እና በዛ ስቃይ ውስጥ መኖር እንድንኖር የሚያደርግ ነው። ከዚህ በላይ የውሸት ልምምድ እና ሱስ ውስጥ እንድንወድቅ ራሳችንን መንፈሳዊ ጠቃሚነታችንን ማጣት የመለያየት፣ የጥላቻ፣ የውድቀት ምክንያት መሆን ውስጥ እንድንገባ፣ ያደርገናል። ሌሎችን ኃጢአቶች በራሳችን ላይ እንድንስብ ያደርጋል። ባለፈው ስለ አታመንዝር ስናገር አታመንዝር የሚባለውን ኃጢአት ማመንዘር የሚባለው ኃጢአት ከሌሎች ኃጢአቶች ሁሉ እንደ ማግኔት የሆነ ነው። እንደ ብረት ማግኔት ሌሎችን ኃጢአቶችን ወደ ራሱ የሚሰበስብ ነው እና ይሄ ውሸትም እንደዚሁ ነው። ሌሎችን ኃጢአቶች በራሳችን ላይ ይስባል። ስለዚህ አስቀያሚ ኃጢአት ነው። አስቀያሚ ገጽታ አለው። የራሳችንን ታማኝነት ታማኞች እንዳንሆን ታማኝነታችንን የሚያስጥል ነው እውነተኛውን እና የእውነት አምላክ የሆነውን እግዚአብሔርን እንድንንቅ በግላችን በልባችን በውስጣችን የእግዚአብሔርን ትእዛዝ እንድንጥስ የእግዚአብሔር የሐሰት ምስክርነት መስካሪዎች እንድንሆን ያደርገናል እና በጣም አሳፋሪና አስቀያሚ ውጤት ያለው ነገር ነው። በእግዚአብሔር ስራዎች ላይ እንቅፋት ያመጣል። ከእግዚአብሔር መንግሥት ውጪ እንድንሆን ያደርጋል። ምክንያቱም ራዕይ ላይ ውሸታሞች፣ አመንዝሮች፣ እነዚህ አስማተኞች በዚህ በአዲሲቱ ኢየሩሳሌም አይገቡም የሚል አታገኙም የሚል ነገር ታገኛላችሁ እና ወገኖች ሆይ የሐሰት ምስክርነት በጣም መጥፎና አስቀያሚ ነገር ነው። ስለዚህ ድሮ እኔ ልጆኜ በልጅነቴ ጀምሮ የምሰማው ነገር እውነትን ተናግሮ እመሸበት ማደር የሚል ነገር ነው እሰማ ነበር እና ትክክል ነው። እውነትን ብቻ እንናገር። ለማን ብለን ውሸት እንናገራለን? ማስመሰል፣ ውሸት፣ ውሸት፣ ውሸት በተለያየ መልኩ እና እግዚአብሔር አምላካችን ውሸትን ይጸየፋል እና ለዚህ ነው ይሄ ዘጠነኛው ቃል በባልንጀራህ ላይ የሐሰት ምስክር አትሁን፣ በሐሰት አትመስክር፣ ውሸትን አትናገር በማንኛውም መንገድ እና ነገር ግን ውሸትን ማሸነፍ ይቻላል ወይ? አዎ፣ ውሸትን ማሸነፍ ይቻላል። ውሸትን ማሸነፍ የሐሰት ምስክር መሆንን ማሸነፍ ይቻላል። ይሄ የሚቻለው በጌታ በመንፈስ ቅዱስ ኃይል አማካኝነት ነው። ጌታ እውነትን የሚናገር አንደበትና ጸጋ እንዲሰጠን አጥብቆ መጸለይ ያስፈልጋል። መንፈስ ቅዱስ ራሱ የእውነት ምስክር ነው። መንፈስ ቅዱስ በውስጣችን ካደረ እውነት እንድንናገር ነው የሚያደርገው ለማንም በማንኛውም ሁኔታ ውስጥ እውነት እንድንናገር ነው የሚያደርገን። ስለዚህ የእግዚአብሔርም ቃል ኤፌሶን ምዕራፍ አራት ላይ እርስ በርሳችን ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ ይላል። ለወገኔ ይጠቅማል በማለት ምንም ነገር አታድርጉ ይላል ደግሞ ፊልጵስዩስ ሁለት ላይ ስለዚህ በአእምሯችን በልባችን እውነትን የምናስብ ከሆነ ውሸትን ማሸነፍ እንችላለን። የማናውቀውን ወይም ትክክለኛ መረጃ በሌለን ነገር ላይ አስተያየትንም ሆነ ሀሳብን ለመስጠት አንደበታችንን መክፈት የለብንም። ያን ጊዜ ውሸትን የማሸነፍ ኃይል በውስጣችን መስራት ይጀምራል። አእምሯችንንና ልባችንን ለጌታ መንፈስ ቅዱስ ማቅረብ አስፈላጊ ነው እና እግዚአብሔር አምላካችን እውነትን በመናገር እውነትን በመወከል እውነትን በመመስከር የምንኖር የእውነት ምስክሮች አድርጎ ልክ እንደ ጌታ እንደ ኢየሱስ ክርስቶስ የታመነች ምስክር የታመነ ምስክር ተብለን በመንፈስ ቅዱስ እውነት አማካኝነት በመጠራት ለብዙዎች ፈውስ ለራሳችንም ፈውስ እና በረከት እንድናመጣ ጌታ እግዚአብሔር ይርዳን። ጌታ ይባርካችሁ እዚህ ላይ ነው